አውሮፓና ጀርመን ላለፉት ሁለት ዓመታት በተለያየ ጊዜ በተደጋጋሚ የሰማችሁት የብሪታንያና የአውሮፓ ህብረት ፍቺ በቀጥታ አሊያም በተዘዋዋሪ ከሚፈጥረው የፖለቲካ የማኅበራዊና የኢኮኖሚ ጊዜያዊ ጫና የሚያመልጥ ሀገር አይኖርም። በዛሬው ፕሮግራማችን ባጭሩ ሁሉንም ለመዳሰስ ያህል ከብሪታንያ መውጣት ወይም ብሬግዚት ምንነትን እንጀምር። ታላቋ ብሪታንያ ከአውሮፓ ህብረት ትወጣለች የሚለው ሀሳብ በአንድ ወቅት እውን ይሆናል ማለት የማይታሰብ ነበር። ነገር ግን የፖለቲካ እድል ለማግኘት ሲሉ ምርጫውን የፈቀዱት የቀድሞ የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን ከሁለት ዓመት በፊት ህዝባቸው ድምፅ እንዲሰጥበት የወሰኑት ከህብረቱ እንውጣ አንጣ የሚለው ምርጫ ሀገራቸውን ከአውሮፓ ህብረት፣ እሳቸውን ከስልጣናቸው ካስወጣ በኋላ እስካሁን መነጋገሪያ፣ መነታረኪያ፣ ጣት መጠቋቋሚያና ማስፈራሪያ ሆኗል። ልክ እንደ ክፉ ባልና ሚስት ፍቺ የወቅቱ የዓለማችን ሁኔታ አደገኛ ጥገኛና በየጊዜው ተለዋዋጭ ነው። ለአሜሪካ ይህ ፍቹ ያለየለት የወዳጆቿ የአውሮፓና የብሪታንያ መለያየት ተጨማሪ ውጥረት በዓለም ኢኮኖሚና ፖለቲካ ላይ ሊያደርስ ይችላል የሚል ስጋት አላት። ከዚህ በተጨማሪም አሜሪካ ጥብቅ የንግድ ትስስር ካሏት ሀገሮች መካከል ታላቋ ብሪታንያ ሰባተኛ ደረጃ ላይ ናት። ይህ የቆየ ትስስርና ወዳጅነት ያለምንም እንቅፋት እንዲቀጥል ትሻለች። በሌላ በኩል ብሪታንያ አምስተኛዋ የዓለማችን ታላቅ ኢኮኖሚ ያላት ሀገር ናት። ዶክተር በላቸው ጨከነ ተስፋ በብሪታንያ የጃጓር ላንድ ሮቨር መኪና ማምረቻ መሪ መሐንዲስ ይህ የታላቋ ብሪታንያና የአውሮፓ ሕብረት ፍቺ የሚያስከትለውን ምጣኔ ሀብታዊ ጫና ለዲደብሊው ራዲዮ በስልክ እንዲህ ሲሉ ገልጸውልኛል። እንግዲህ እኔ የምሰራበት ሴክተር የመኪና ማምሻ ወይም ከማኑፋክቸሪንግ ኢንዱስትሪ ነው። ዩኬ በጣም ትልቅ ኢንዱስትሪ ነው። ዩኬ በአመት ወደ አንድ ነጥብ ስምንት ሚሊየን መኪና ታመርታለች። ይሄ አጠቃላይ የገበያ ግብይቱ ወደ ሰማኒያ ሁለት ቢሊየን ፓውንድ አካባቢ ይጠጋል። ከዛ ጋር እንግዲህ ተያይዞ በውጭ ንግድ ከምታገኝ ከኤክስፖርት ማለት ነው ወደ አስራ ሁለት ፐርሰንቱን የሚሸፍን ትልቅ ቢዝነስ ነው። ካሉት ኢንዱስትሪዎችም በከፍተኛ ሁኔታ የሚጎዳ የማምረቻ ድርጅት ነው። እንግዲህ ጉዳቱ በተለያየ ምክንያት ነው የሚከሰተው የመጀመሪያው፣ የአውሮፓ ህብረት አንድ የገበያ ማዕከል ነው። እንግዲህ ታላቁ ብሪታንያ ከአንድ ነጥብ ስምንት ሚሊዮን በላይ የምታመርተውን መኪና ከሰማንያ ፐርሰንት አካባቢውን ወደ ውጭ ነው የምትልቀው። ከዛ ውስጥ ከሀምሳ ፐርሰንት በላዩን የሚገዙት አውሮፓውያን ናቸው። በዚህ በብሬግዚቱ ጥሩ ስምምነት ካልተደረሰ ይሄንን ገበያ የማግኘት ሁኔታ በጣም አስቸጋሪ ነው የሚሆነው ማለት ነው። እንግዲህ ገበያው ከሌለ ደግሞ ምርቱን ማምረት አይቻልም። በዛ ውስጥ ብዙ ሰራተኞች አሉ። ወደ ሰማንያ ስድስት ሺህ የሚደርሱ ቋሚ ሰራተኛ እና ወደ ኦልሞስት ወደ አንድ ሚሊዮን የሚደርስ በተዘዋዋሪ ለዚህ ኢንዱስትሪ የሚሰራ የሰው ኃይል አለና ይህ የሰው ኃይል እንግዲህ ስራ በማጣት በኢኮኖሚ ላይ በሚደርሰው ችግር ችግር ላይ ነው የሚወድቀው። ሁለተኛው እንግዲህ እዛ ጋር በሚመረቱ መኪናዎች ላይ የሚደረገው ቀረጡ ብቻ ሳይሆን ትልቁ ችግር የሚሆነው አሁን ይሄ የጉምሩክ ወይም እንግዲህ የቀረጥ ሂደት ካለ ከስልሳ ፐርሰንት በላይ የሚደርስ የመኪና ክፍሎች ወይም መለዋወጫዎች ከአውሮፓ ነው ወደ ዩኬ የሚገቡት እና በጉምሩክ ላይ ለረጅም ጊዜ ሊቆዩ ይችላሉ። አጠቃላይ የማምረት ሂደቱን ነው የሚያቃውሰው፣ ችግር ነው የሚፈጠረው። እንደው አንድ የቮልስዋገን ካምፓኒ ያለው ምንድን ነው? ለዘጠኝ ቀን እንኳን ብቻ የሚያስፈልገውን ጥሬ እቃ ላከማች ብሎ ቢያስብ ቢያንስ አርባ ሁለት የእግር ኳስ ሜዳ ያህል ቦታ ያስፈልገኛል ነው ያለው። እና ያን አስቸጋሪ ነው የሚሆነው። የዚህ ሌላውና እንግዲህ ከሰለጠነ የሰው ኃይል ጋር የተገናኘ ነው። የተለያየ ሙያ ያላቸውን በተለይ በምርምር ስራ ላይ በምርትም ስራ ላይ ከአውሮፓ በቀላሉ መቅጠር አይችልም ይሄ ኢንዱስትሪ። ስለዚህ ይሄ የሰለጠነ ሰው ኃይልን ማግኘትም አንድ እንዳንድ ችግር ነው የሚሆነው ከጤናውም ከሄል ሴንተሩም አንጻር ከምግብ ማምረቻውም ግን ይሄ ኢንዱስትሪ በጣም በዚህ ብሪክ እግዚት በጣም የሚጎዳ ድርጅት ነዋና፣ የአውሮፓ ህብረትና ታላቋ ብሪታንያ አርባ አምስት አመት አብረው ከኖሩ በኋላ ለመለያየት ታላቋ ብሪታንያ ስትወስን ያቀረበችው የፍቺ ሰነድ እስከ ዛሬ አብራቸው የነበሩት ሀያ ሰባት ሀገሮች በሙሉ የሚስማሙበት መሆን አለበት። ይህ ብቻ ሳይሆን በታላቋ ብሪታንያ ፓርላማም ተቀባይነት ማግኘት አለበት። ታላቋ ብሪታንያን ከአውሮፓ ህብረት ጋር የሚያገናኘው ድንበር በሰሜን አይርላንድ እና በአይርላንድ መካከል ነው ያለው። ሰሜን አይርላንድ አሁን ጠቅላይ ሚኒስትሯ ያቀረቡትን የፍቺ ሰነድ የኔን ጥቅም የሚያስጠብቅ ስላልሆነ አልቀበለውም እያለች ነው። ምክንያቱም በአየርላንድ እና በሰሜን አየርላንድ መካከል ያለው የድንበርና የገበያ ትስስር ስምምነቱ ከመፈረሙ በፊት ግልጽ ያለ መፍትሄ ላይ መደረስ አለበት ባይ ናቸው። ይህ ባይሆንና ፍቺው ያለ ስምምነት ቢካሄድ የብሪታንያ ኢኮኖሚ ክፉኛ ይጎዳል። የመድኃኒት አቅርቦት እጥረት ይኖራል። በአውሮፓ የሚኖሩ ብሪታንያውያንና በብሪታንያ የሚኖሩ ሶስት ሚሊዮን የሚሆኑ አውሮፓውያን የወደፊት እጣ የማይጨበጥ ይሆናል። ፋብሪካዎች መንቀሳቀስ አይችሉም። ይህንን በመፍራት በብሪታንያ ትላንት ከሁለት መቶ በላይ የ የሚሆኑ ብሬግዚትን የሚደግፉና የማይደግፉ የፓርላማ አባላት ጭምር ጠቅላይ ሚኒስትሯ ብሪታንያ ያለ ስምምነት የአውሮፓ ሕብረትን እንዳትለቅ ደብዳቤ አስገብተዋል። ዶክተር በላቸው ይህ ፍቺ በብሪታንያ የሚኖሩ ኢትዮጵያውያንን ጨምሮ የሚፈጥረውን ጫና እንዲህ ሲሉ ገልጸውታል። እንግዲህ የመጀመሪያው ያው የሚመጣው የኢኮኖሚው መቀዛቀዝ ነው። የስራ እድሉ በጣም ይጠባል። ሌላው ከአውሮፓ ሀገሮች ጋር በሚደረጉ ግንኙነቱ፣ ጉዞዎች ለምሳሌ ከስልክ ጀምሮ ለመደወል ወይም ደግሞ አውሮፓ ሄደን ለመጠቀም የተወሰነ የዋጋ ለውጥ ይኖረዋል። ከዚሁ ጋር ተያይዞ እንደው እንደ ኢትዮጵያ እንደ ሀገር ወደ እንግሊዝ የምትልካቸው ምርቶች አሉ። በተለይ ቆዳና የቆዳ ውጤቶች፣ ቡናም በተወሰነ መልኩ፣ አበባም በተወሰነ መልክ ወርቅም ትልካለች እንግዲህ እነዚህ ታላቆቻኔ አሁን ከአፍሪካን ከሌሎችም ሀገሮች ጋር የምታደርገው የንግድ ልውውጥ የነበረው በአውሮፓ ህብረት በነበረው የንግድ ስምምነት ማዕቀፍ ውስጥ ነው እና ስትወጣ ኢትዮጵያ አሁን ከእንግሊዝ ጋር የተለየ የንግድ ስምምነት ማድረግ አለባት ስለዚህ ያ ስምምነት ሲደረግ እንግሊዝ የምትሰጠው ቅድሚያ ለየትኞቹ ሀገሮች ቅድሚያ ትሰጣለች ያው ከዛ ጋር ተያይዞ የሚወስደው ጊዜ የሚያመጣው ተጽዕኖ የተወሰነ ሊሆን ይችላል። ስራ እድል መጥበብ፣ እነዚህ በእነዚህ በእነዚህ ምክንያት ኢትዮጵያውያንም ስራ ላይኖራቸው ስራ ሊያጡ ስለሚችሉ ወደዛ የሚላከውም ገንዘብ በዛው መልኩ እንግዲህ በተወሰነ መልኩ ሊቀንስ ይችላል። ሌላው ከኢትዮጵያ አየር መንገድ ጋር ተገናኝቶ እንግዲህ የኢትዮጵያ አየር መንገድ በተለይ ከይሄ የአየር ክልልን ከመጠቀም አንጻር እንግዲህ ከእንግሊዝ ጋር የተለየ ስምምነት ሊያስፈልገው ይችላል። እንግዲህ እነዚህ እነዚህ የመሰሉ ተጽዕኖዎች እንግዲህ በኢትዮጵያ ብቻ ሳይሆን አጠቃላይ በዓለም ላይ ነው የተለያዩ ሁኔታዎችን የሚፈጥረው ና ጠቅላይ ሚኒስትር ቴሬዛ ሜይ ያቀረቡት አምስት መቶ ሰማኒያ አምስት ሰነድ የያዘው የፍቺ ሰነድ በአውሮፓ ህብረት ዘንድ የመጨረሻው የስምምነት ዶሴ እንደሆነ ተነግሯል። ይህ ባለብዙ ገጽ ሰነድ የዛሬ ሳምንት በብሪታንያ ፓርላማ ይቀርብና ድምጽ ይሰጥበታል። በፓርላማው ተቀባይነት ካገኘ ከ60 ቀናት በኋላ መጋቢት 20 2011 ብሪታንያ ከአውሮፓ ህብረት በይፋ የምትወጣበት ሰነድ ይፈረማል ማለት ነው። በእርግጥ ህብረቱና ብሪታንያ ስምምነት ላይ ይድረሱ አይድረሱ ጊዜ የሚለየው ነው የሚሆነው። አብሬያቸው የቆየሁት ሀና ደምሴ ነኝ። ከለንደን መልካም ሳምንት